ይትዝታይላንቺ የሚሏት ዘፈን የሚሏት ዘፈን ታጫወትኛለች ብቻዬን

Gebe kalatu, te zeta bainuri Te zeta bainuri, te بالف شي بتل على الفيل صوتنا قري بالف شي بتل على الفيل صوتنا قري اكتليش جمر فكري شي قبطو بقري اه اكتليش جمر فكري شي بقري غريني لك لك جمر ست بجي جمر Kaberra Fansiton is ke Kaberra Fansiton is Kemiso. I'm going to be so hid. I'm going to be so I'm going to be so

አመት ሁለት አመት ይቀመጣል ጠጅ፣ አመት አምስት ዓመት ይቀመጣል ጠጅ። መናፈቋ ይቀርም የራቁት ወዳጅ፣ መናፈቋ ይቀር የራቁት ወዳጅ። حكيمي ما يوقعو يمي سوار حكيمي ما يوقعو يمي سوار بشتا ዝናቡ ዘነበ ወንዙ ሞላ ጉዴ ዝናቡ ዘነበ ወንዙ ሞላ ጉ

ሬ የብረት አልጋ ያረገርጋል። ነይነይ ጎፈሬ፣ ነይ ነይ ጎኩባ የብረት አልጋ ያረገርጋል። የኔ ሆነሻል፣ ምን ይደረጋ